ዴሞክራሲ በተግባር የተባበሩት መንግስታት ዓለም አቀፍ የሥራ ድርጅት አይሎ ኢትዮጵያን የሰራተኞች መብት በማክበር በኩል የከፋች ሀገር ናት ሲል በቅርቡ ሪፖርት አውጥቷል። የድርጅቱን ሪፖርት ያወጣው አካልና የኢትዮጵያን መንግስት ምላሽ የጠየቀው ሰሎሞን አባተ ተከታዩን ዘገባ አጠናቅረዋል። የተባበሩት መንግሥታት ዓለም አቀፍ የሥራ ድርጅት አይኤልኦ አካል የሆነው የመደራጀት ነጻነት ኮሚቴ ወደ 55 ዓመታት ለሚሆን ጊዜ በሥራ ላይ ያለ ተቋም ነው። ዛሬ 186 ሀገሮች የሥራ ድርጅቱ አባላት ሲሆኑ ዋና ዋና የሚባሉ ስምምነቶቹንና ሰነዶቹን በየሀገሮቻቸው የሕግ አውጪ አካላት አስጸድቀው ፈርመዋል። ከእነዚህ ዋና ዋናና ቁልፍ ከሚባሉ ስምምነቶች መካከል በማኅበር የመደራጀት ነጻነት ስምምነት ለመደራጀት መብት የሚሰጥ ጥበቃ ስምምነት፣ የተደራጀ ድርድር መብት ስምምነት የሚጠቀሱ ሲሆን ኢትዮጵያም እነዚህንና ሌሎቹንም ስምምነቶች ተቀብላ ፈርማቸዋለች። በመሆኑም ኢትዮጵያ ስምምነቶቹን የማክበር ግዴታ እንደሚጠበቅባት የአይኤልኦ የመደራጀት ነጻነት ኮሚቴው ሊቀመንበር ፕሮፌሰር ፖል ፋንደር ሃይደን ገልጸዋል። ፕሮፌሰር ፋንደር ሃይደን በሆላንዱ የላይደን ዩኒቨርሲቲ የዓለም አቀፍ የሥራ ሕግ ፕሮፌሰርና የዩኒቨርሲቲውም ፕሬዚደንት ናቸው። የአይኤልኦን የመደራጀት ነጻነት ኮሚቴም እርሳቸው የአይኤልኦ የሰብአዊ መብቶች አካል ነው የሚሉት ላለፉት አስር ዓመታት በሊቀመንበርነት መርተውታል። የተባበሩት መንግስታት የሥራ ድርጅት አይኤልኦ ኢትዮጵያን የሠራተኛ መብት የማያከብሩ ክፉ ሀገሮች ዝርዝር ውስጥ ያወጣበት ድምዳሜ ላይ የደረሱት ኮሚቴያቸው የእነዚያን ስምምነቶች መጣስን የሚመለከቱ ስሞታዎችን የሚመለከትና የሚመረምር በመሆኑ እንዲህ ዓይነት አቤቱታዎችም ከኢትዮጵያ የደረሱት በመሆኑ እንደሆነ ተናግረዋል። ተናግረዋል ኢትዮጵያን በሚመለከት አንዳንድ የሠራተኛ ማኅበራት ድርጅቶች ብርቱ የሆኑ የስምምነቶቹ ጥሰቶች በማኅበራቱ መብቶች በመምህራን ማህበር ላይ እንደሚፈጸሙ በመግለጽ አቤቱታዎችን አስገብተዋል። እነዚህ ጥሰቶች የሚከናወኑት ደግሞ በውስጥ ጉዳዮቻቸው በተከታታይ ጣልቃ እየገቡ የሠራተኛ ማኅበራቱ በመደበኛው ሁኔታቸው ሥራቸውን እንዳያከናውኑ በማድረግ በማስፈራራት፣ ከሥራ በማባረር፣ በማሰርና አባሎቻቸውንም በማጨናነቅና ማዋከብ ጭምር ነው። እነዚህ ብርቱ የሆኑ ክሶች የተመሰረቱት በመምህራን ማህበርና ትምህርት ዓለም አቀፍ ወይም ኤጁኬሽን ኢንተርናሽናል በሚባለው ድርጅት ሲሆን እነዚህ ክሶች ደግሞ የዓለም አቀፍ የሠራተኛ ማኅበራት ኮንፌዴሬሽንንም ድጋፍ አግኝተዋል። እነዚህ አቤቱታዎች ከቀረቡለት በኋላ የአይኤልኦ ኮሚቴ ኢትዮጵያ ውስጥ ምርመራና ፍተሻዎችን አድርጎ እንደሆነ ፕሮፌሰር ፋንደር ሃይደንን ጠይቄያቸው ነበር እነዚህን የበረታ ጉዳይና ክስ ያሉትን ይዘው ወደ ኢትዮጵያ መንግስት መሄዳቸውን ነግረውኛል። ይህንን በሁለት ሺህ አስርና በሁለት ሺህ አስራ አንድ እንደ አውሮፓውያን ዘመን አቆጣጠር አድርገናል። የዛሬ አመት ይህንን ጉዳይ ለመመልከት ወደ ጠረጴዛችን ስናመጣው ከኢትዮጵያ መንግስት አንዳችን መልስ አልደረሰንም ነበር። በመሆኑም ባለፈው ዓመት ህዳር ወር ላይ ወደ ድምዳሜያችን መጣንና መንግስቱ ለክሶቹ መልስ እንዲሰጥ እንደገና ጠየቅን። በመጨረሻ ከመንግስቱ የመጣልን መልስ ጉዳዩን እንደገና እንድንመለከተው የሚጠይቅ ነበር። የኢትዮጵያ መንግሥት ያንን ለረጅም ጊዜ የተጠበቀና ኮሚቴው ይህንን የኢትዮጵያን አቋም የያዘውን ሐሳብ አካቶ ጉዳዩን እንደገና እንዲያየው የሚጠይቅ ምላሽ የሰጠው ከጥቂት ሳምንታት በፊት እንደውም ባለፈው ጥቅምት ወር ውስጥ መሆኑን የመደራጀት ነጻነት ኮሚቴው ፕሬዚደንት ፕሮፌሰር ፋንደር ሃይደን አመልክተው፣ ከዚያ በኋላም ኮሚቴው ከሁለት ሳምንታት በፊት እንደገና ጄኔቫ ላይ ተሰብስቦ ለኢትዮጵያ መንግስት ጥያቄዎችን እንደገና ማቅረቡን አመልክተዋል። The committee urges the government to take measures to ensure that the appropriate authorities register the teachers association without delay and we urge የሚመለከታቸው ባለስልጣናት የመምህራን ማህበሩን ያለመዘግየት እንዲመዘግቡ ለማድረግ የሚያስችል እርምጃ መውሰዱን እንዲያረጋግጥ ኮሚቴው ያሳስባል። እንዲሁም የሚጠቀሰው ሕግ በእነዚህ ድርጅቶች ላይ እንዳይሠራ እንዲያደርግ በአጠቃላይም መንግሥት ለመንግሥት ሠራተኞች መብቶች መከበር ዋስትና እንዲሰጥ መምህራንም አገሪቱ በፈረመችው ስምምነት ግዴታ መሠረት የመረጡትን ዐይነት ማኅበር መመሥረት እንዲችሉና የራሳቸው ምርጫ የሆነው ማኅበርም አባል እንዲሆኑ የሚያስችል የተጨበጡ እርምጃዎችን እንዲወስድ ይጠይቃል። በመጨረሻም እንዲሁም በጣም በጠነከረ ሁኔታ የመደራጀት ነጻነት ኮሚቴው መንግሥትን ያሳሰበው በበርካታ የሠራተኛ ማኅበራት አባላት ላይ ተፈጸሙ የተባሉትን የማዋከብ ተግባራት በነጻ አካል እንዲያስመረምርና የምርመራውንም ውጤት ለኮሚቴው እንዲያሳውቅ ነው። ይህ ሁሉ በአንድ ላይ ሆኖ ኮሚቴው ጉዳዩን አጣዳፊና አሳሳቢ ሆኖ ያገኘው በመሆኑ ጉዳዩን የአይ ኤል ኦ ከፍተኛው የሥልጣን አካል ለሆነው ገዥ አካል አቅርቦ አካሉም ሐሳባችንን አጽድቋል። ይህ ማለት አይ ኤል ኦ አባሉ የሆነው የኢትዮጵያ መንግሥት በጉዳዩ ላይ የሚወስዳቸውን እርምጃዎችና በማህበራት መሪዎች ላይ የደረሰውን ወከባ ምርመራ ውጤት በአፋጣኝ እንዲያቀርብለት ይጠብቃል ማለት ነው። አሁን ኮሚቴው ለጊዜው እየጣረ ያለው ወደ ንግግር ለመግባት መሆኑንና አባል መንግስታት ሁሉ ለፈረሟቸው ስምምነቶች ተገዢ መሆናቸውን ለማረጋገጥ እየተደረገ ያለ ተግባር መሆኑን ፕሮፌሰር ፖል ፋንደር ሃይደን ገልጸው የኢትዮጵያ መንግሥት ለጥያቄዎቹ አፋጣኝ መልስ የማይሰጥ ከሆነ ግፋ ቢል እስከ መጪው መጋቢት ጠብቀው የኢትዮጵያን መንግስት ወደ ንግግር ለመሳብ የሚቻልባቸውን ጥረቶች እንደሚቀጥሉ አመልክተዋል። ለጊዜው እንዲህ አይነቱ ጥያቄ የቀረበላቸው ችግር አጋጥሞኛል ካለው የመምህራን ማህበር ብቻ መሆኑንና አቤቱታው በተጠቀሱት ዓለም አቀፍ ተቋማት መደገፉን በአጽንኦት ገልጸዋል። ፋንደር ሃይደን መንግስት በቅርቡ አቅርቦታል ባሉት ደብዳቤ አንድ የመምህራን ማህበር መኖሩንና ሌላ ማህበር የመመዝገብ አስፈላጊነት እንደሌለ መጠቆሙን ፋንደር ሃይደን ገልጸው፣ ይሁን እንጂ ጉዳዩ በመደራጀት ነጻነት ስምምነቱ መሰረት ሰራተኞች በመረጡት ሁኔታ መደራጀትና የመረጡትም ማህበር አባል መሆን ለራሳቸው ሊተውላቸው የሚገባ ጉዳይ መሆኑን ከራሳቸው ሀገር ከሆላንድና ሌሎችም ሀገሮች ልምዶች ምሳሌ ጋር አጣቅሰው አስረድተዋል። ከስራቸው የተባረሩ መምህራንን ወደ ስራቸው እንዲመለሱ ማድረግ አንዱ የኮሚቴው ጥያቄ መሆኑን ፕሮፌሰር ፋንደር ሃይደን ቢጠቁሙም በሁኔታው ላይ ግልጽ መረጃ እንዲኖር የኢትዮጵያ መንግስት የተብራራ አቋምና ሪፖርት አስፈላጊ መሆኑን ገልጸዋል። ከመምህራን ማህበሩ የቀረቡትን ክሶች ግን ተቀባይነት ያላቸው ናቸው ብለው እንደሚያምኑ ተናግረዋል። የኢትዮጵያ ባለስልጣናትን አለማግኘታቸውንና የኢትዮጵያን ሰራተኞችና የመብቶቻቸውን ጉዳይ እንደ ጥላ ማህበር ሆኖ የሚከታተለውን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽንንም ለማነጋገር ለጊዜው እድል አለማግኘታቸውን የኮሚቴው ሊቀመንበር ገልጸዋል። የኢሰማኮ ዋና ጸሐፊና የአስተዳደር ኃላፊውን አቶ መስፍን ስለሽን አግኝቼ ጉዳዩ በይፋ እንዳልደረሳቸው አመልክተዋል። ሪፖርቱን እንደ ማንኛውም ሰው ሰምቼዋለሁ እስካሁን ባለው የዓለም የስራ ድርጅት ጋር ባለን ግንኙነት የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን የዓለም የስራ ድርጅት አንድ አካል እንደመሆኑ ሪፖርቶች በሚወጡበት ጊዜ የሚወጡትን ሪፖርቶች እንዲደርሰን ያደርግና አስተያየት እንድንሰጥበት እንጠየቅ ነበር። እስካሁን ባለው በፈረንጆች አቆጣጠር በኖቬምበር ወር ላይ ወጥቷል የተባለውን ሪፖርት በተመለከተ ከአለም የስራ ድርጅት የደረሰን ሪፖርት የለም። ሪፖርቱ ኦፊሻሊ እንደ ኢሰማኮ ደርሶን በስራ አስፈጻሚ ደረጃ አልተነጋገርንበትም፣ አቋምም አልያዝንበትም፣ አስተያየትም አልተጠየቅንበትም። ይህ በሆነበት ሁኔታ ኢትዮጵያን አስመልክቶ ድርጅቱ ያወጣው ሪፖርት ትክክል ነው፣ ትክክል አይደለም ለማለት እንቸገራለን። ከሪፖርቱ ውጪ ባሉ የኢትዮጵያ ሰራተኞች መብቶች አያያዝ ብዙ ውዝግብ በተፈጠረበት የመምህራንና የመምህራን ማህበር ጉዳዮች፣ እንዲሁም በራሱ በኢሰማኮ ላይ ከአቶ መስፈን ጋር ሰፋ ያለ ውይይት አድርጌያለሁ። ተስማሚ በሆኑ ሌሎች ዝግጅቶች ይዣቸው መለሳለሁ። ለመሆኑ የኢትዮጵያ መንግስት በቅርቡ ለቀረበበት ክስ ለቀረበለት ጥያቄ ከአይልኦ ምን ምላሽ አለው? ወደ ኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስቴር ደውያለሁ። ሚኒስትሩን አቶ አብዱልፈታህ አብዱላሂን የሠራተኛ ጉዳዮች ሚኒስትር ደኤታውን ዶክተር ዘሪሁን ከበደን ለማግኘት ዛሬን ጨምሮ ለተከታታይ ቀናት ያደረግኩት ጥረት አልተሳካም። የሚኒስቴር መስሪያ ቤቱ የሕዝብ ግንኙነት ሠራተኞች መረጃ ለመስጠት ዝግጁ አይደሉም። በተለይ ግን የሚኒስትሩ ጸሐፊ ወይዘሮ ፈትለ ወርቅ ለማ፣ የሚኒስትር ደኤታው ጸሐፊ ወይዘሮ በላይ ብርሃኔ፣ የሕዝብ ግንኙነት ጸሐፊ ወይዘሪት መድኃኒት ብዙ ጊዜ ኢትዮጵያ ውስጥ ጸሐፊዎች ከሚወቀሱበት አቀራረብ በተለየ ሁኔታ ላደረጉት ጥረትና ላሳዩን ቀና መንፈስ በአድማጮች ስም ላመሰግናቸው እወዳለሁ። በዚህ ጉዳይ ተጨማሪ መረጃና የኢትዮጵያን መንግሥት ምላሽ ባገኘን ጊዜ እንመለሳለን። ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ዋሽንግተን